Go በኮቪድ-19 የተጠቁትን ለአፍሪካ ሀገሮች ለመርዳት በፓሪስ የተካሄደው ስብሰባ ትላንት ማክሰኞ ለአፍሪካ ከፍተኛ የገንዘብ እርዳታና ክትባት እንዲደረግ እንዲሁም በአፍሪካ ለጋሽ ሀገራት መካከል ያለው ግንኙነት መጠነ ሰፊ ወደሆነ ግንኙነት እንዲሸጋገር ጥሪ በማቅረብ ተጠናቋል። የቪኦኤ ዘጋቢ ሊሳ ብራያንት ከፓሪስ ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። የስብሰባው አዘጋጅ የፈረንሳይ ፕሬዚደንት ኢማኑኤል ማርኮን ለአፍሪካ አገሮች አዳዲስ እርዳታዎች እንዲደረጉ ጥሪ አቅርበዋል። የፓሪስ ስብሰባ ዋና ዓላማም ነገሮች ወደዚያው እንዲያመሩ ለማሳሰብ መሆኑ ተነግሮለታል። ፕሬዚደንት ማርኮንም ሆኑ ሌሎች መሪዎች ካወጡት እቅድ መካከል በኮቫክስ የክትባት ስርጭት መርሃ ግብር መሰረት በ2021 መጨረሻ ላይ ለአፍሪካ የሚሰጠው የኮቪድ-19 ክትባት በእጥፍ እንዲጨምር የሚለው ይገኝበታል። እንዲሁም የዓለም የፋይናንስ ድርጅት አይኤምኤፍ አባል ሀገራት ለአፍሪካ ሀገሮች የሚያስቀምጡትን መጠባበቂያ በሶስት እጥፍ አሳድገው ወደ 100 ቢሊዮን ዶላር እንዲያደርሱና አፍሪካም የኮቪድ-19 ክትባቶችን ማምረትና ማሰራጨት እንድትችል እገዛ መስጠትን የመሳሰሉት ተካተውበታል። ፕሬዚደንት ማክሮን ይህ ያለንበት ወቅት ስፋትና ዘላቂነት ባለው መንገድ እስከ ዛሬው ላልተፈቱ ችግሮች ምላሽ የምንሰጥበት ወቅት ነው ብለዋል። ለአፍሪካ ኢኮኖሚ ብቻ ሳይሆን ዘላቂ የሆኑ አዳዲስ ስምምነቶች በአንድ ምሽት የሚገኙ ባይሆንም ውይይቱ አዳዲስ ሀሳቦች እንዲመነጩ ያደረገ መሆኑንም ተናግረዋል። ከሴኔጋል ፕሬዝደንት ማኪ ሳል የተደመጠውን መልእክት ተመሳሳይ ነው። አፍሪካ ከበለጸጉ አገሮች ጋር በምታደርገው ግንኙነት መልኮች እየተለዋወጡ ነው ብለዋል። ፕሮግራሞችን በግዴታ እንዲፈጸሙ ግፊት ከማድረግ ይልቅ አስፈላጊ በሆኑ ፕሮጀክቶች ላይ ወደ መነጋገር እየተቀየረ ነው። ምክንያቱም ችግራችንን ከማንም በላይ የምናውቀው እኛ ነንና ብለዋል ፕሬዝደንት ማኪ ከአንድ ዓመት በላይ የፈጀው የስብሰባው ዝግጅት የተለያዩ አገራት መሪዎችን ከአፍሪካ ከአውሮፓ እና ከዓለም አቀፉ የፋይናንስ ተቋማት ያሰባሰበ ሲሆን በኮቪድ-19 ሳቢያ የተፈለገው ያህል ባይሆንም ስለ አፍሪካ በቀረቡት የተለያዩ የመረጃ ቋቶች ላይ የተደገፈ ስብሰባ እንደነበር ተመልክቷል። ምንም እንኳ አፍሪካ ከሌላው የዓለም ክፍል በወረርሽኙ የደረሰባት ጉዳት አነስተኛ ነው እንኳ ተብሎ ቢታሰብ በቱሪዝምና ሌሎች የገቢ ምንጮቿ ግን የደረቁበት መሆኗ ተመልክቷል። የአፍሪካ ኢኮኖሚ በዚህ ዓመት ያድጋል ተብሎ የሚታሰበው ከሦስት ከመቶ ጥቂት ያለፈ ነው። ይህ ከአማካዩ የዓለም የኢኮኖሚ እድገት ግማሽ ያህል ያነሰ ነው። በሚቀጥሉት አምስት ዓመታት ወደ 300 ቢሊዮን ዶላር ያህል የወጪ እጥረት እንደሚገጥመውም ተመልክቷል። ይህ በመሆኑም ባለሙያዎች በሚሊዮን የሚቆጠሩ ተጨማሪ አፍሪካውያን ወደ ድህነቱ ጎራ ይቀላቀላሉ የሚል ግምት አላቸው። የኮቪድ-19 ክትባትንም በሚመለከት እስካሁን ክትባቱን ያገኙት አፍሪካውያን ቁጥር ከሦስት ከመቶ ያነሰ መሆኑ ተነግሯል። አፍሪካ ከገጠማት የጤና ቀውስ ሳትወጣ ከኢኮኖሚው ቀውስ የምትወጣበት ዘላቂ መንገድ አለ ተብሎ ጨርሶ አይታመንም ያሉት ደግሞ የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኃላፊ ክሪስታሊና ጆርጄቫ ናቸው። ኃላፊዋ አያይዘውም የክትባቱን ዘመቻ ማሳደግ ብዙ ትሪሊየን ዶላሮችን የሚያስገኘው ለአፍሪካውያን ብቻ ሳይሆን ለበለጸጉ አገሮችም ጭምር ነው ይላሉ። ከዚህ የጤና ቀውስ በአስቸኳይ የምንወጣበትን መንገድ ሰርተንበታል። ከመጨረሻውን ልባት ለመድረስም በ2021 መጨረሻ በየትኛውም የዓለም ክፍል ለሚገኝ ማንኛውም ሰው አርባ ከመቶ የሚሆነውን ክትባት መስጠት አለብን። በ2022 አጋማሽም ደግሞ እንዲሁ ስልሳ ከመቶ የሚሆነውን ማስከተብ ይኖርብናል። ይህ ለአፍሪካ በጣም አስፈላጊ ነገር ነው። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝደንትና የወቅቱ የአፍሪካ ህብረት ሊቀመንበር ፌሊክስ ሸስኬዴ አፍሪካ ክትባቱን ማምረትና ስርጭት ላይ እንድትሳተፍ ቢደረግ ይጠቅማል ይላሉ። ከውጪ ዓለም ተሰርቶ የመጣውን ክትባት ለመውሰድ የሚያመነቱ አንዳንድ ወገኖችን ስጋት ሊያስወግድ ይችላል ብለዋል ሊቀመንበሩ። ዓለም አቀፉ ማህበረሰብ አፍሪካ ሽብርተኞችን ለመዋጋት የምታደርገውን ጥረት ግምት ውስጥ በማስገባት ለአፍሪካ ተጨማሪ የዕዳ ቅነሳ እንዲደረግና ለአህጉሪቱ የገበያ ዕድሎች እንዲከፈቱም ጠይቀዋል። በሌላም በኩል የአፍሪካ መሪዎች መልካም አስተዳደርን ለማስፈን የበኩላቸውን ጥረት ማድረግ፣ ሙስናን መዋጋትና የአፍሪካ ወጣቶችን መደገፍ ይኖርባቸዋል ብለዋል። ለሁለት ቀናት በፋይናንስ ጉዳዮች ላይ ያተኮረው ስብሰባ ትናንት ማክሰኞ የተጠናቀቀ ሲሆን የዓለም አቀፉ የገንዘብ ተቋም የአይኤምኤፍ አባል አገራት ሱዳን ያለባትን በቢሊዮኖች የሚቆጠር ዕዳ እንዲሰረዝ ተስማምተዋል። ካርቱም የምታደርገውን የዲሞክራሲ ሽግግር ለማገዝ በሚል የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ሱዳን ለአገራቸው መክፈል የነበረባትን የአምስት ቢሊዮን ዶላር ዕዳ የተሰረዘላት መሆኑን አስታውቀዋል። የሰማችሁት ሊሳ ፕራያንት ከፓሪስ የላከችውን ዘገባ ነበር። ለአሜሪካ ድምጽ ራዲዮ፣ ደረጀ ደስታ ነኝ። ጤና ይስጥልን።